ሶልቪት የተሰኘው የቴክኖሎጂ ፈጠራ ውድድር በየዓመቱ የሚደረግ አዳዲስና የኢትዮጵያንን ሕይወት ያቃናሉ ተብለው የሚታመኑ የፈጠራ ስራዎች የሚበረታቱበት መርሃ ግብር ነው። ከዘንድሮ አሸናፊዎች መካከል ቅድሚያ የተሰጠው ባለሶስት አውታር ማተም የሰራው ኤችኤም ስሪ የወጣቶች ቡድን ነው። መልካሙ ታደሰ የቡድኑ ተጠሪ ነው። በጋራ ሆነን የሰራ ነው። አንዱ የቴሚ አባል መንበሩን ዘለቀ፣ አንደኛው ደግሞ መልካሙ ፈቃዱ የሚባል ሶስት የሁለት ሺ አስራ ዘጠኝ ወይም ሁለት ሺ አስራ አንድ ኢትዮጵያ አቆጣጠር የሁለት ሺ አስራ አንድ ተመራቂዎችንን በመካኒካል ኢንጂነሪንግ ስፔሻላይዝ ያደረግነው ደግሞ መካኒካል ዲዛይን ነው። አድቫይዘራችን ደግሞ ሄኖክ መብራት ይባላል። በጣም ስማርት የሆነ አድቫይዘር ያለን። እናም በግቢያችን ተማሪዎች የፕሮቶታይፒንግ ፕሮብሌም ፌስ ያደርጋሉ። በግቢያችን ብቻ ሳይሆን አጠቃላይ በኢትዮጵያ ያሉት ሙሉ ተማሪዎች ማለት ይቻላል ፕሮቶታይፕ ለማድረግ ፕሮጀክታቸውን ወደ ሙከራ ለመቀየር የሚያግዝ ማሽን ፍሪዲ ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይህንን ፍሪዲ ፕሪንተር በራሳችን ሎካል ከሆኑ ማቴሪያሎች አንሰረን ብለን ተነስተን ነው የሰራነው እና ትሪዲ ፕሪንተር ነው የሰራነው። በዛ ነው ያሸነፍነው። ምንድን ነው የሚያደርገው? ከነባሩ ከሚታወቀው የማተሚያ መሳሪያ ወይንም የህትመት ስራ ለየት የሚያደርገው ነገር ምንድን ነው? መልካም፣ እስኪ ትንሽ አስረዳን። ትሪዲ ፕሪንቲንግ ማለት በሶስት አውታር ማተም ማለት ነው። ሶስት አውታር ማተሚያ ነው የሚባለው በአማርኛው። ሙሉ በሙሉ ስንተረ እና ባለ ሁለት አውታር ማተሚያ ቀለም ነው ዝም ብሎ የሚቀባውና እና ቀለም እየቀባ ያትማል። ይሄ ባለሶስት አውታር ማተሚያ አንድ ነገር በሶስት አውታር ያስቀምጣል። ቁጭ ያደርግልና ማለት ራሱ ለማተም የተፈለገው ነገር ቅጩን ራሱን ነው ቁጭ የሚያደርገው ማሽን መልካሙና አጋሮቹ ላስመዘገቡት ድል የመቶ ሺህ ብር ሽልማት እንደሚሰጣቸው በተለያዩ የመገናኛ ብዙሀን ላይ መገለጹን በማስታወስ የተሰጣችሁን ገንዘብ ለምን አዋላችሁት ብለን ጠይቀን ነበር። ይህን ጥያቄ እንደጠየቅ ሁሉ አደራምልህ ነገር የችኛዋንም መልስ አብረህ ይህን ነገር ብሮድካስት ስታደርግ አብረህ ብሮድካስት እንድታደርግ እፈልጋለሁ እና ይሄ ውድድር ሶልቫይቲ ውድድር በጣም አሪፍ ነው። እኔን ያው ከእናንተም ጋር ከሌሎችም ዓለም ክፍሎች ጋር አስተዋውቆኛል። በጣም ጥሩ ነው። በዚህ በዚህ ምኮራበት ነው። እንደዛ ነገር ሊበረታታ ይገባል። በዚህ በዚህ ወይ ሁለተኛው መንገድ ደግሞ እንደዛን ነገሮች አብዛኞቹ ኢንተርፕሪነር በጣም ብዙ ኢንተርፕሪነሮችን እየፈጠሩብን ነው እና እኛ ፕሮቶታይፕ ሆነን ሌላው በእኛ ኢንተርፕሪነር እየሆነ ነው። አብዛኛውን ነገር ስናየው አሁን ለዚህ ፕሮጀክት ተብሎ ብዙ ስፖንሰር የሆኑ አሉ። ለምሳሌ አሜሪካ ኤምባሲ እና ጃይካ እና አሁን ግን እኛ ሽልማቱ ተሰጥቷቸዋል ከተባለ በኋላ ከወረቀት ያለፈ ሌላ ምንም ሽልማት በእጃችን የገባልን ነገር የለም። ሶልቫይትም እንደዚሁ ምንድን ነው ያደረገው መቶ ሺህ ብር ተሸልማቸዋል ተብሎ በዛይካ የጃፓኑ ኤምባሲ አምባሳደር እና በአሜሪካ ኤምባሲ በማይክ የመቶ ሺህ ብር ያው የወረቀቱን ቼክ ትልቁን ካርቶኑን ከተቀበልን በኋላ ፕሮፖዛል ታስገባላችሁ ሲድ ፈንድ ነው ምናምን ምናምን ምናምን የተባለ ወደ ሌላ ምክንያት ተዙሮ ይኸው እስከ ዛሬ ምንም ነገር የደረሰን ነገር የለም። የሶልቪትን የቴክኖሎጂ ፈጠራ ውድድር በዋናነት የሚያስተባብረው አይኮግላብ የተሰኘው በዘመናዊ የቴክኖሎጂ እንቅስቃሴዎች እየታወቀ ያለው ተቋም ነው። የአይኮግላብ ኃላፊ አቶ ጌትነት አሰፋ ሽልማቱ እስካሁን ድረስ ለአሸናፊዎቹ ያልተሰጠበትን ምክንያት ያስረዳሉ። የሁለት ሺ አስራ ዘጠኝ የኮምፒውተሽን ውድድር እስካሁን አላለቀ። ይሸለማሉ፣ በሽልማቱ አይቀርም። የላስ የወር ሁለት ሺ አስራ ስምንት የነበሩት ተሸልመው ወረዱ፣ ስራ ወደ ስራ ገብተዋል። የእሱ ችግር ምንድን ነው? ፕሮሲጀሩን መከተል ሲያልፈለገ ነው። ፕሮሲጀሩ ምንድን ነው? ይሄ ፕራይዝ ቀጥታ ለሌላ አገልግሎት አይውልም የሚሰጣቸው ፕራይዝ እዛ ፕራይዝ ሳይሆን እንደ ሲድ ፈንዲንግ ኢንቨስትመንት እንደ ሲድ ፈንዲንግ የተሰጣቸው ማለት ነው። አክሰስ የሚያደርጉት ብሩን ማይል ስቶኖች ያስቀምጣል። ለምሳሌ ይሄን ብር ለምን አገልግሎት ነው የምጠቀመው የሚለን ማይል ስቶን ካስቀመጡ በኋላ በሶስት ወር በአራት ሴዝ ይከፍሉትና ያ ማይል ስቶን ለምሳሌ ቃለ መግዛት ሊሆን ይችላል፣ ሰው ለመቅጠር ሊሆን ይችላል፣ ቢሮ ለመከባት ሊሆን ይችላል። በንደዚ በዛት ማይል ስቶን እነሱና አይኮዝ እና ፈንድ ያደረጉ ድርጅቶች ቁጡ ላይ ያ ማይልስቶን ያስኬዳሉ ለሚለው ነገር ከገባም በኋላ ያ ሲል ፈንድ ይሰጣቸዋል። የባለፈው አመት ኤክስፒሪየንስ ወደ ተሻሻት ምት ኤክስፒሪየንስ። በዚህ መሰረት አንደኛ የወጡት አሁን ነት ወደ ፕሮዳክሽን ደረጃ የደረሱት ነገር አለ ማለት ነው። ከዚህ በፊት የነበሩ ኢትዮጵያ ውስጥ ያሉ ፖሊቲሽኖች ብዙዎቹ ምንድን ናቸው ብሩ የሰጓቸውና ልጆቹ ብሩ ለሌላ አገልግሎት የሚጠቀሙበት አይዲያውንም ግሮ አያደርጉም

በመተባበር ነው የሚባል የሚያደርጉት ይህ ቲፕሰሊ ግግል ቀጥታ ከነሱ ጋር አይገናኝም። ሙሉ ለሙሉ አይኮድ የሚሰጣቸው ሙሉ ለሙሉ ግን ማለት ነው። ስለዚህ በመሆን በዚህ በአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ